አውሮፓና ጀርመን የ27ቱ የአውሮፓ ህብረት አባል ሀገራት መሪዎች የወቅቱ የህብረቱ ሊቀመንበር በሆነችው በማልታ ዋና ከተማ ቫሌታ ባካሄዱት የጎርጎሮሳዊ 2017 ዓ ም የመጀመሪያ ጉባኤያቸው ትኩረት ሰጥተው ከተነጋገሩባቸው ጉዳዮች መካከል የህብረቱ የስደተኞች መርህ የአዲሱ የዩናይትድ ስቴትስ ፕሬዚደንት እርምጃዎችና አስተያየቶች እንዲሁም የፊታችን መጋቢት 60 ዓመት የሚሞላው የህብረቱ መሰረት የሆነው የሮሙ ውል ይገኙበታል። መሪዎቹ ከሁሉ አስቀድመው የተነጋገሩትና ውሳኔዎችንም ያሳለፉት ግን በአወዛጋቢው የስደተኞች ጉዳይ ላይ ነበረ። አባል ሀገራት በዚህ ረገድ በአሁኑ ጉባኤያቸው ስምምነት ላይ የደረሱት በሜዲትራኒያን ባህር በኩል ወደ አውሮጳ የሚካሄድ ስደትን ለማስቆም ያስችላሉ ባሏቸው ተጨማሪ እርምጃዎች ላይ ነው። በኢጣሊያ መሪነት ተግባራዊ እንዲሆን ከተስማሙባቸው ከነዚህ እርምጃዎች መካከል በሊቢያ በኩል ወደ አውሮጳ የሚደረግ ስደትንና ህገወጥ ሰው አሻጋሪዎችን ለመከላከል እንዲሁም ሊቢያ የሚገኙ ስደተኞችን ይዞታ ለማሻሻል በተባበሩት መንግስታት ድርጅት ለሚደገፈው የሊቢያ መንግስት እንዲሁም ሊቢያ ውስጥ ለሚንቀሳቀሱ የእርዳታ ድርጅቶች የገንዘብ ድጋፍ መስጠት ይገኙበታል። በዚሁ ውሳኔ ህብረቱ ችግሩን ለመፍታት ከተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር እና ከዓለም አቀፉ የፍልሰት ጉዳይ ድርጅት በምህፃሩ አይኦኤም ጋር በቅርበት የመስራት ፍላጎት እንዳለው አስታውቋል። ህብረቱ ከሊቢያ ጋር ብቻ ሳይሆን ሊቢያን ከሚያዋስኑ የሰሜን አፍሪቃ ሀገራትና ከሰሃራ በስተደቡብ ከሚገኙ አጎራባቾቿ ጋርም ስደተኞችን ለመግታት በጀመረው የጋራ ጥረት እንደሚቀጥልም ነው የገለጸው። ሊቢያን በተመለከተም በተባበሩት መንግስታት ድርጅት ለሚደገፈው መንግስት እገዛ ከመስጠት በተጨማሪ በየአካባቢው ከሚገኙ የህብረተሰብ ክፍሎችም ጋር የመቀራረብ ፍላጎት እንዳለው ጠቁሟል። እነዚህን ጥረቶቹ ለማገዝም በያዝነው በጎርጎሮሳዊ 2017 በተለይ በሊቢያ ለሚካሄዱ ፕሮጀክቶች ማስፈጸሚያ ህብረቱ 200 ሚሊዮን ዩሮ ወጪ ያደርጋል። ኢጣሊያን በበኩሏ ለተመሳሳይ አላማ የሚውል 200 ሚሊዮን ዩሮ መድባለች። በስምምነቱ መሰረት የባህር ጠረፍ ጠባቂዎች እንደስካሁኑ ከሜዲትራኒያን ባህር ከሞት የሚታደጓቸውን የባህር ስደተኞች ወደ ኢጣሊያ አይወስዱም ይልቁንም ወደ ተነሱበት ወደ ሊቢያ ይመልሷቸዋል እንጂ የአውሮፓ ህብረት ለዚህ ማስፈጸሚያ ለሊቢያ የባህር ጠረፍ ጠባቂዎች ስልጠናና አስፈላጊ የሆኑ መሳሪያዎችን ለመስጠት ተስማምቷል። ይህ የህብረቱ ውሳኔ ግን ከየአቅጣጫው ተቃውሞ ቀርቦበታል። የአውሮፓ ህብረት መሪዎች ለሊቢያ የገንዘብ እርዳታ ለመስጠት እንደገናም ስደተኞችን ወደ ሊቢያ ለመመለስ መስማማታቸው በተባበሩት መንግስታት የስደተኞች መርጃ ድርጅቶችና በዚሁ ስራ በተሰማሩ ግብረሰናይ ድርጅቶች ክፉኛ ተወግዟል። በግብጽና ኢራቅ የቀድሞ የጀርመን አምባሳደር ከዛሬ አንድ ዓመት ከሶስት ወር ወዲህ ደግሞ በሊቢያ የተባበሩት መንግስታት ድርጅት ልዩ ልዑክ ማርቲን ኮብለር መሪዎቹ የደረሱበትን ስምምነት ተቀባይነት የሌለው ሲሉ አጣጥለውታል። ኮብለር ስደተኞች ልዩ ልዩ ስቃይና መከራ ወደሚደርስባቸው ሊቢያ እንዲላኩ መወሰኑ ትክክል አይደለም ነው ያሉት። ስደተኞች በሊቢያ መጠለያ ካምፖች ተገድደው ይደፈራሉ፣ ይደበደባሉ፣ አንዳንዴም ተተኩሶባቸው ይገደላሉ። እነዚህ በዘፈቀደ የሚወሰዱ እርምጃዎችና የአገሪቱ ፍትሕ አልባ መሆን ስደተኞችን ወደ ሊቢያ ለመመለስ አያስችሉም። ይህ ፍጹም ተቀባይነት የለውም። ጋንዲ የተባለው መቀመጫውን ሚላን ኢጣሊያ ያደረገ ስደተኞችን የሚረዳ ድርጅት ኃላፊ ዶክተር አልጋነሽ ፍስሐ ውሳኔውን ስደተኞችን በእጅጉ የሚጎዳ ብለውታል። የአውሮፓ ህብረት ውሳኔን የሚያወግዙት ዶክተር አልጋነሽ ውሳኔው በመተላለፉ ግን አልተገረሙም። የአውሮፓ ህብረት ከዚህ ቀደም የስደተኞች መነሻ ለሆኑ ሀገራት መንግስታት ማለት ለሱዳን፣ ለኤርትራና ሌሎች ሀገራት ስደትን እንዲያስቆሙ ገንዘብ ለመስጠት ከወሰነ በኋላ ይህኛው ስምምነትም የሚጠበቅ ነበር። ይህ ለህብረቱ ጥሩ ያልሆነ አቋም ነው። በማልታው ጉባኤያቸው ስደተኞችን በእጅጉ የሚጎዳ ውሳኔ አሳልፏል። ሊቢያን እንመራለን ለሚሉ ለሀገራቸው ግን አንዳችም ለማይሰሩ ገንዘብ የሚሰጥ ከሆነ ዋሪ መንገድ ሰው አሸጋጋሪዎችንም እየረዱ ነው ማለት ነው። ስደተኞችን ከመታደግ ይልቅ ለሊቢያ ገንዘብ ሊሰጡ ነው። ሊቢያ የሚገኙ ስደተኞችንም የሚረዱትና ችግራቸውን በቅርብ የሚያውቁት ዶክተር አልጋነሽ ኢጣሊያ ከአመታት በፊት በቤርሉስኮኒ ዘመነ መንግስት ከቀድሞ የሊቢያ መሪ መአመር ጋዳፊ ጋር ተመሳሳይ ስምምነት ላይ መድረሷን ያኔም በርካታ ስደተኞች ለስቃይ መዳረጋቸውን ያስታውሳሉ። የአውሮጳ ሕብረት ይህን እያወቀ ለስደተኞቹ ሳይጨነቅ ተመሳሳይ ስህተት ለመድገም እየተዘጋጀ ነው ይላሉ። በእርሳቸው አስተያየት ሕብረቱ ለሊቢያ የሚሰጠው ገንዘብ ችግሩን ያባብሳል እንጂ መፍትሄ አይሆንም። ዶክተር አልጋነሽ ለዚህ የሚያቀርቡት ምክንያት እንደ ኮብለር ሁሉ ሀገሪቱ አሁን የምትገኝበትን ሁኔታ ነው። ሊቢያ ውስጥ ብዙ ጎሳዎች አሉ። የተለያዩ አንጃዎችም ይገኛሉ። ገንዘቡ ለአንደኛው ወገን ከተሰጠ፣ ሌላው ገንዘብ ያልተሰጠው ገንዘብ ያገኘው ላይ ውጊያ ይከፍታል። ይህ አይደለም መፍትሄው። ችግሩ አይቆምም፣ ይባባሳል። ብዙ ሰዎች ሲሞቱ ማየታችን አይቀርም። ስደተኞች ሊቢያ እንዲቆዩ ወይም ወደ ሊቢያ እንዲመለሱ ከተደረገ በዚህ በረሃ ምን ሊገጥማቸው እንደሚችል መገመት ይቻላል። የሊቢያ ችግር መንስኤ አውሮፓና አሜሪካን ናቸው። እርስ በርስ ጦርነት የመነሳቱ ምክንያት እነርሱ ናቸው። በእነርሱ እርምጃ ሰበብ ነው ይህ ሁሉ የመጣው። አሁን ይህን ችግር በተገቢው መንገድ ሊያቃልሉት ይገባል። አሁን ፍጹም ላልተረጋጋች ሀገር ገንዘብ መስጠት የለባቸውም። ሊቢያ አሁንም ያልተረጋጋች ሀገር መሆኗን የሚናገሩት ዶክተር አልጋነሽ ብቻ አይደሉም። አምባሳደር ማርቲን ኮብለርም የሊቢያ የጸጥታ ችግር በአንድ ሌሊት የሚፈታ ጉዳይ እንዳይደለ ነው ያስረዱት። ሊቢያን እንደ ሀገር ለማቆም ምን ያህል ጊዜ እንደሚወስድ አስቀድሞ ማወቅ አይቻልም። ሊቢያ በታሪኳ ጠንካራ የሚባል መንግስታዊ ተቋም ነበራት ለማለት ያስቸግራል። የሀገሪቱ ሁለት ትውልድ ከጋዛፊ አምባገነን መንግስት በስተቀር የሚያውቀው ነገር የለም። እናም በአንድ ሌሊት የሚፈልጉትን መንግስት ማግኘት ከባድ ነው። ይህንም ሊቢያዎችም ሆኑ ዓለም አቀፉ ማህበረሰብ ያውቀዋል። ሊቢያ ያልተረጋጋችና ስደተኞችም ሊላኩባት የማይገባ ሀገር መሆኗን አዲሱ የጀርመን ውጭ ጉዳይ ሚኒስትር ዚግማር ጋብርኤልም አስታውቀዋል። ጋብርኤል ትናንት እንደተናገሩት ሊቢያ በጣም የተረጋጋች ሀገር ናት የሚል እምነት የላቸውም። የእርሳቸው አስተያየት ግን የፓርቲያቸው የሶሻል ዴሞክራቶች ፓርቲ የምክር ቤት ተወካዮች ቡድን መሪ ከሰጡት አስተያየት ጋር የሚቃረን መሆኑ አስገርሟል። የአውሮፓ ህብረት መሪዎች ባሳለፉት ውሳኔ ላይ የሚሰማው ተቃውሞ አልበረደም። እንደገና ዶክተር አልጋነሽ ሞስት ኦፍ ዘ ሂውማን ራይትስ በርካታ የሰብአዊ መብት ተከራካሪ ድርጅቶች የአውሮፓ ህብረትን ውሳኔ ተቃውመው አቤቱታቸውን አቅርቧል ይህን መስማት የማይፈልግ ወገን ካለ አይሰማም ምክንያቱም አብዛኛዎቹ የሰብአዊ መብት ድርጅቶች በሊቢያ ያለውን ተጨባጭ ሁኔታ ያውቃሉ በቱርክ በግሪክና በየቦታው ያለውን ስለሚያውቁ ይህን ለማስቀረት ይታገላሉ በሺዎች የሚቆጠሩ አቤቱታዎች ይቀርባሉ ዶክተር አልጋነሽን ጨምሮ እነዚህ ግብረሰናይ ድርጅቶች መፍትሄ የሚሉት ስደተኞች በሰፈራ መርሃ ግብር በህጋዊ መንገድ ወደ አውሮጳ እንዲመጡ ማድረግን ነው። ይህ በእነርሱ አመለካከት ህገ ወጥ የሚባለውን ስደት ማስቀረት የሚያስችል አማራጭ መፍትሄ ነው። በባህር ጉዞ የስደተኞችን ሞት ያስቀራል። በየአካባቢው ከሚገኙ ህገ ወጥ የሰው አሻጋሪዎችና የታጣቂዎች ሰለባ ከመሆንም ይታደጋቸዋል። የኔ ድርጅትና ሌሎች የሰብአዊ መብት ተሟጋች ድርጅቶች ለስደተኞች ሰብአዊ ኮሪደር ወይም መተላለፊያ ይፈጠር ነው የምንለው። ጀርመን ባለፈው ዓመት ስደተኞችን እንዳስገባችው ሌሎቹ ሀገራትስ ለምን አያደርጉም? ማድረግ ይችላሉ። ምክንያቱም ወደ አውሮፓ የሚመጡት ቁጥር በአጠቃላይ እጅግ አነስተኛ ነው። እናም ለስደተኛው ሰብዓዊ መተላለፊያ እንዲከፈት ካደረጉ ሰዎች በየአካባቢው በተገቢው መንገድና በክብር እንዲሰፍሩ ማድረግ ይቻላል። ከኅብረተሰቡም ጋር በቀላሉ ሊዋሃዱ ይችላሉ። የአውሮፓ ህብረት እንደሚለው በጎርጎሮሳዊ 2016 ወደ 180ሺህ የሚሆኑ ስደተኞች በሜዲትራኒያን ባህር በኩል አውሮፓ ገብተዋል። በዚህ መንገድ የሚካሄደውን ስደት ለማስቆም ህብረቱ ያሳለፈው ልዩ ልዩ አቤቱታዎችና ተቃውሞዎች የሚቀርቡበት ውሳኔ አሁንም ማወዛገቡ ቀጥሏል። የዛሬው አውሮፓና ጀርመን ዝግጅታችን እንግዲህ በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። ደህና ቆዩን።